ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአርብ ህዳር 5 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባትና አዳነች ፍስሀዬ ነን። የአማራንና የኦሮሞን ህዝብ ትስስር ከሚያላሉና ብጥብጥ ከሚያመሩ ማናቸውም ተንኳሽ ጉዳዮች ለመቆጠብ ተስማምተናል ሲሉ መሠረታቸውን በአማራና በኦሮሚያ ክልሎች ያደረጉ የፖለቲካ ፓርቲዎች አስታወቁ። የኦሮሞና የአማራ እንዲሁም የመላ ኢትዮጵያ እሴት ያልሆኑ አስነዋሪና አደገኛ አዝማሚያዎች ባሉበት ደረጃ ካልተገቱና አስቸኳይ መፍትሄ ካልተሰጣቸው የፖለቲካ አመለካከቶቻችንን ማራመድ ቀርቶ ህልውናችንን የሚፈታተን ሁኔታ እየፈጠረ ስለሆነ ይህ ድርጊት እንዲቆም ሁላችንም የየድርሻችን በመወጣትና በአማራና በኦሮሞ ህዝቦች አንድነት ላይ በጋራ ለመስራት ስምምነት ላይ ደርሰናል። የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ ናቸው። ወደ ኋላ ዘገባ ይኖረናል። ህዝብን ከህዝብ በማጋጨት የራሳቸውን አጀንዳ ለማስፈጸም የሚሞክሩ ያሏቸውን መንግሥት እንዲለይና የህግ የበላይነትን እንዲያስከብር ክርስቲያንና ሙስሊም የእምነት አባቶች አሳሰቡ። የክርስትናና የእስልምና እምነት አባቶች የሰጡትን ማብራሪያ በመጽሔት ዘገባችን ይዘናል። ዝግጅቶቻችንን በፌስቡክ ላይቭ እና በአሀዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጠቅላይ ሚኒስትር አብይ አህመድ የክልል የዞንና የከተማ አስተዳደር አመራሮችና ህብረተሰቡ ከፍተኛ የትምህርት ተቋማትን ወደ ማረጋጋት የማይመለሱ ከሆነ እስከ መዝጋት የሚደርስ እርምጃ እንደሚወሰድ አስጠነቀቁ። በሳይንስና ከፍተኛ የትምህርት ሚኒስቴር አዘጋጅነት የዩኒቨርሲቲ የቦርድ አመራሮች ፕሬዚዳንቶችና ሚኒስትሮች በተገኙበት በወቅታዊ ዩኒቨርሲቲዎች ሁኔታ ላይ ውይይት ተደርጓል። ንግግራቸው ቀጥሎ ይቀርባል። በዩኒቨርሲቲዎቻችን አካባቢ የሚታዩ ችግሮች አብዛኛው ውጫዊ አጀንዳ ያላቸው በኢትዮጵያ ውስጥ የሰለጠነ የፖለቲካ ብቃት እንኳን ሳይሆን ብቃት የሚመስል ያላቸው ሰዎች ዋናው ስራ በገንዘብ በሀሳብ ዩኒቨርሲቲ አካባቢ ያለውን ነገር ማባላትና ኢትዮጵያ ውስጥ እየመጣ ያለው ለውጥ መሰረት እንዳይኖረው ማድረግ ነው። ተማሪዎች በተደጋጋሚ ቢነገርም ያልገባቸው ሁሌ የሚያጋድሉ ግን የማይሞቱ ሰዎች ሁሌ የሚያደራጁ የሚያሰለጥኑ፣ የሚያሰማሩ ግን እነሱ የማይሰማሩ ሰዎች ለምንድነው ነው እናንተ ማትሞቱት? እኛ ሁሌ ምን ሞተው ብሎ መጠየቅ አለመቻላቸው የሚያደራጀው ኃይል፣ የሚቀሰቀሰው ኃይል፣ የሚያዋቃው ኃይል ሁሌም አለ። በያመቱ የድሃ ልጅ በማያውቀው ጉዳይ የሳትራት ይሆናል። ይሄን ለመከላከል መንግስት ከሁሉም ከተሞች ጋር በከፍተኛ ትብብር ይሰራል። ከፍተኛ ስራም እየተሰራ ይገኛል። በዚህ ሳምንት ውስጥ ይህን አጠናክረን እንቀጥላለን። አስር ሰው ማግለል ካለብን አስር ሰው ሀያ ሰው ማግለል ካለብን ሀያ ሰው። በፍጹም የምንታወቅ ከሆነ ግን ዩኒቨርሲቲውንም ጭምር እስከ መዝጋት የሚሄድ እርምጃ ሊወሰድ ይችላል። ያ እንዳይሆን ከተማው፣ ማህበረሰቡ በኃላፊነት መንገድ መስራት አለበት። አሁን ባለው ሁኔታ ግን የፌዴራል የጸጥታ ኃይላት ከክልል የጸጥታ ተቋማት እና ራሱ ዩኒቨርሲቲ ከሚያዘጋጃቸው ጥበቃዎች ጋር በመቀናጀት ስራ እንዲሰሩ ይደረጋል። የፌዴራል ዩኒቨርሲቲን የክልል ፖሊስ አይጠብቀውም፣ የሚል እምነት ያለው ክልል ካለ ዩኒቨርሲቲውን ለክልሉ ሰጣለን እንጂ ሕንፃም ሰርተን በጀትን መድበን ጥበቃም እያል አናስቀምጥም። በዋነኛነት የከተማው ከንቲባ ስራው የመጡበትን እንግዶች ደህንነት መጠበቅ ነው። የዞኑ አስተዳደር ስራ የመጡበትን እንግዶች መጠበቅ ነው። እስላማዊ መንግሥት ቡድንን ለማጥፋት ከተያዘው ዘመቻ እንደማታፈገፍግ ዩናይትድ ስቴትስ አስታወቀች። ሶሪያና ኢራቅን መልሶ በመገንባትና የውጭ ተዋጊዎችን በመጋፈጥ መስክ ግን የጥምረቱ አጋሮች የበለጠ ኃላፊነት እንዲወስዱ አሳስባለች። አይሲስን የመደምሰስ ዓለም አቀፍ ጥረት የሚባለውን ህብረት አባል ሀገሮች የውጭ ጉዳይ ሚኒስትሮች የአሜሪካው አቻቸው ማይክ ፖምፔዮ ትናንት በውጭ ጉዳይ መሥሪያ ቤት ውስጥ ሰብስበው አወያይተዋል። የዲፕሎማሲ ጉዳዮች ሪፖርተራችን ሲንዲ ሴን ከውጭ ጉዳይ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። የእስላማዊ መንግስት ቡድን ፈጣሪና መሪ የነበረው አቡበከር አልባግዳዲ ባለፈው ወር መገደልና ራሱ የደነገገው የካሊፋ ግዛት ሙሉ በሙሉ ነጻ መውጣቱ ያበረታታቸው የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ቡድኑን ለማሸነፍ የተፈጠረው ዓለም አቀፍ ጥምረት የክፍለ ዘመኑ የባለብዙ ወገን ትብብር እጅግ ስኬታማ ተግባር ነው ብለዋል። a would-be terror state in the center of the Middle East. And we saved millions of people from tyranny, unlike anything that the world... በመካከለኛው ምስራቅ እምብርት ላይ ሊፈጠር ታስቦ የነበረውን የሽብር መንግሥት ጅሀዳዊውን ህልም አሸንፈናል። ሚሊዮኖችን ዓለም አይቶት ከማያውቅ አምባገነንነት አትርፈናል። መልካም ሥራችን በማረጋጋትና መልሶ በማቋቋም ጥረቶቻችንም ይቀጥላል። በውጭ ጉዳይ ሚኒስትር ፓምፔዮ አባባል እንደሚስማሙ የገለጹት የሰሜን አትላንቲክ የጦር ትብብር ድርጅት የኔቶ ዋና ጸሐፊ የሃንስ ሽቶልተንበርግ ሶሪያ ውስጥ ያለው ሁኔታ ግን እጅግ አሳሳቢና አስቸጋሪ መሆኑን ተናግረዋል። እዚያ ያለውን ሁኔታ በሚመለከት በኔቶ አጋሮች መካከል ልዩነቶች መኖራቸው ይታወቃል። ይሁን እንጂ በጋራ ጠላታችን በአይሲስ ላይ የተቀዳጀናቸውን ድሎች በመጠበቅና በተባበሩት መንግስታት ድርጅት የሚመሩ ዘላቂ የፖለቲካ መፍትሄዎች የማስገኘት ጥረቶችን በመደገፍ ጉዳይ ግን ሁላችንም እንስማማለን። በሌላ በኩል ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጦራቸውን ከሶሪያ እንደሚያወጡ ባሳወቁ ማግስት ቱርክ በኩርዶች ላይ የከፈተችው ጥቃት እንደሚያሳስባቸው ተንታኞች ይናገራሉ። የጥምረቱ አጋሮች በትላንት ስብሰባቸው ፈተናዎቻቸውን ሁሉ አፍረጥርጠው መወያየታቸውን ለጥምረቱ የዩናይትድ ስቴትስ ልዩ ልዑክ ጄምስ ጀፍሪ አመልክተው፣ አልባግዳዲን ለመግደል በተካሄደው የተሳካ ዘመቻ ውስጥ የአሜሪካን መሪነት የሚጠራጠር ማንም የለም ብለዋል። ከስራ ከመባረራቸው በፊት በኡክራይን የዩናይትድ ስቴትስ አምባሳደር የነበሩት ማሪያ ኢቫኖቪች ዛሬ በአሜሪካው ፕሬዚደንት ዶናልድ ትራምፕ ላይ ክስ ለመመስረት ይቻል እንደሆነ ለማጣራት በሚደረገው የምክር ቤት ምርመራ ቃላቸውን ሰጥተዋል። ፕሬዚደንት ትራምፕ ከኡክራይኑ ፕሬዚደንት ቮሎዶሚር ዘለንስኪ ጋር በስልክ በተነጋገሩበት ወቅት ስለ አምባሳደሯ ያሉት ነገር እንዳስደነገጣቸውና እጅግ እንዳሳዘናቸው አምባሳደሯ መናገራቸው ተገልጿል። ምን ለማሰብ እንደምችል አላቅም፣ ሆኖም ከባድ ስጋት አድሮብኝ ነበር ሲሉ አምባሳደር ኢቫኖቪች በተወካዮች ምክር ቤት የስለላ ኮሚቴ ፊት ቀርበው ተናግረዋል። ለእኔ ዛቻ ሆኖ ነው የተሰማኝ ብለዋል። ፕሬዚደንት ትራምፕ ስለ አምባሳደሯ ሲናገሩ የምታልፍባቸው ነገሮች አሉ ማለታቸው ዛቻ ሆኖ ተሰምቶኛል፣ ስለ ደህንነቴም ስጋት አድሮብኛል ሲሉ ባለፈው ወር በዝግ ስብሰባ ተናግረው ነበር። ይህ ታዲያ ዛሬ በይፋ ከተናገሩት ጋር የጸና መሆኑን ተገልጿል። የትራምፕ የግል ጠበቃ ሩዲ ጁሊያኒ የዲፕሎማቷ የስራ ባልደረቦችና ዲሞክራቶች የስም ማጥፋት ዘመቻ ያሉት ካካሄዱባቸው በኋላ ኢቫኖቪች ወደ ዋሽንግተን ተጠርተው ለረጅም ጊዜ ካገለገሉበት የዲፕሎማትነት ሥራ ተባረሩ። የዩናይትድ ስቴትስ ፌዴራል አቃቢያን ህግ የፕሬዚደንት ዶናልድ ትራምፕ የግል ጠበቃ በሆኑት ሩዲ ጁሊያን ላይ ምርመራ መጀመራቸውን ብሉምበርግ የዜና አውታር ዘግቧል። ጁሊያኒ ገንዘብን አስመልክቶ የፈጸሙት የህግ ጥሰት ካለ እንዲሁም ለውጭ ሀገር ለመስራትም በይፋ ባለመመዝገባቸው ምርመራ ይደረግባቸዋል ሲል ነው ብሉምበርግ የዘገበው። የኒውዮርክ ከንቲባ የነበሩት ጁሊያኒ በትራምፕ ላይ በሚደረገው የክስ ምርመራ ላይ ዋና ቦታ የያዙ ሰው ሆነዋል። የዩክራይን ፕሬዚደንት ቮሎዲሚር ዜሌንስኪ በትራምፕ የፖለቲካ ተቀናቃኞች ላይ ምርመራን እንዲያካሂዱ ጫና በማድረግ ረገድ ጁሊያኒ ስለነበራቸው ሚናም የተወካዮች ምክር ቤቱ አባላት ምርመራ እያካሄዱ ናቸው። በመጨረሻም ስፖርት ነክ ዘገባ፣ ግርማቸው ከበደ ከአዲስ አበባ ይዟል። ለ19ኛ ጊዜ በሚካሄደው የቶታል ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር 45ሺህ ተሳታፊዎች ሴቶች ልጆች በእኩል ሊታዩ ሊደመጡና ቦታ ሊሰጣቸው ይገባል በሚል መሪ ቃል በመጪው እሁድ ይሮጣሉ። በራነርስ ወርልድ የዓመቱ ምርጥ የጎዳና ላይ ውድድር ተብሎ የተመረጠው ታላቁ ሩጫ በኢትዮጵያ ከውድድሩ ጎን ለጎን በሚያዘጋጀው ሌሎችን ለመርዳት ሮጣለው ዘመቻው ሁለት ሚሊዮን ብር ለመሰብሰብ እንዳቀደ ድርጅቱ ዛሬ በሰጠው ጋዜጣዊ መግለጫ ገልጿል። ባለፉት ውድድሮች በሌሎችን ለመርዳት ሮጣለው ዘመቻው የሚሰበሰበው ገንዘብ በየዓመቱ የተመረጡ አራት ድርጅቶች ይከፋፈል ነበር። ዘንድሮ ግን ገንዘቡ ለሌላ ተግባር እንደሚውል የታላቁ ሩጫ በኢትዮጵያ ስትራቴጂክና ኢኖቬሽን ኃላፊ ዳግማዊ ተማረ ለቪኦኤ ተናግረዋል። እስከ ዛሬ 13 ነጥብ 5 በላይ ሚሊዮን ገንዘብ ከ33 በላይ ድርጅት ሰጥተናል። ተጠቃሚዎች በዘንድሮ ግን ለየት የሚያደርገው ትምህርት ቤት ነው የምንገነባው። ዋገምራ ሀይሌ አንድ ጀምሯል፣ እኛ የሚቀጥለው እናደርጋለን። ደስ የሚለው ፓርት አሁን ገንዘቡን ሰብስበን ስንጨርስ ትምህርት ቤቱን አሰርተን ደግሞ ስንጨርስ ከውድድሩ በኋላ ሀያኛ ዓመታችንን በሱ ነው መጀመር የምንፈልገው ትምህርት ቤቱን በማስመረቅ። ስለዚህ አሁን እስካሁን ብዙውን ገንዘብ ሰብስበናል። ከውድድሩ በኋላ ትምህርት ቤቱን ማሰራት እንጀምራለን። አንዴ ደግሞ እንዴት እንደሆነ ሂደቱ በኃይሌ ስላየ ነው ቶሎ ቶሎ ሚሄድ ይመስለኛል። እሱ ነው የዘንድሮ። ስለዚህ ኑና ትምህርት ቤትን ገባ ነው እያልን የጠራ ነው ደስ የሚል ጊዜ ነው የሚሆነው ሀያኛችን ለማስመረቅ ብዬ አስባለሁ። በውድድሩ በአምስት ሺህ ሜትር የሁለት ጊዜ የዓለም ሻምፒዮኗ ኬንያዊቷ ሄሌኖ ቢሪ የክብር እንግዳ ስትሆን የኤርትራ ኬንያና ዩጋንዳ አትሌቶች ደግሞ ውድድሩን በማሸነፍ አንድ መቶ ሺ ብር ሽልማት ለማግኘት ይፎካከራሉ። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ። አድማጮች የምሽቱ ዜናችን ዜና ያብቅቷል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ በ25 ሜትር ባንድ በ1240 ኪሎሄርትስ በ31 ሜትር ባንድ በ9485 ኪሎሄርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 5 2012 ዓ ምት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ፕሬዚደንት ዶናልድ ትራምፕ ሥልጣናቸውን ያለ አግባብ ተጠቅመው እንደሆነ ለማጣራት የተጀመረው የተወካዮች ምክር ቤቱ ምርመራ ቀጥሏል። የሪፐብሊካኖች የፕሬዚዳንት ትራምፕ ደጋፊዎች አንድ ሳምንት ንግግሩ የስልክ ውይይቱ ምንም ወንጀል አልነበረውም ይላሉ። በሚቀጥለው ደግሞ የዩክሬኑ ፕሬዚደንት ምንም አይነት ግፊት አልተሰማኝም ብሏል ይላሉ። እስካሁን ድረስ እንዴት አድርገው ይህንን ነገር የሚከላከሉ ተስማምተው የወሰኑት ነገር የለም። አቶ ደረጀ ደምሴ ቡልቱ ዩናይትድ ስቴትስ ውስጥ የሚኖሩና የሚሰሩ የሕግ ባለሙያ ናቸው። በኢምፒችመንት ሂደቱ ላይ ማብራሪያ ይሰጣሉ። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአማራንና የኦሮሞን ሕዝብ ትስስር ከሚያላሉና ወደ ብጥብጥ ከሚያመሩ ማናቸውም ተንኳሽ ጉዳዮች ለመቆጠብ ተስማምተናል ሲሉ መሠረታቸውን በአማራና በኦሮሚያ ክልሎች ውስጥ ያደረጉ የፖለቲካ ፓርቲዎች አስታውቀዋል። የሁለቱን ክልሎች ገዥ ፓርቲዎች የአዴፓንና የኦዴፓን ጨምሮ ሰባት የፖለቲካ ፓርቲዎች ናቸው በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት ትናንት ያደረጉትን ውይይት አስመልክተው መግለጫ ያወጡት። መንግሥት ሕግና ሥርዓትን ለማስከበር የሚወስደውን ሕጋዊ እርምጃ ሁሉ የሚደግፉ መሆናቸውንም ፓርቲዎቹ አመልክተዋል። መንግሥትም ሕግን የማስከበር ሥራውን ከአሁን የበለጠ እንደሚወጣ የጠቅላይ ሚኒስትሩ ቢሮ አስታውቋል። ፓርቲዎቹ ዛሬ በጠቅላይ ሚኒስትር ጽህፈት ቤት የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘግቧል። የዛሬው ጋዜጣዊ መግለጫ ትናንት በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት በአማራና በኦሮሚያ ክልሎች ብሎም በአገሪቱ ወቅታዊ ሁኔታ ላይ የተካሄደው ውይይት ተከታይ ነው። የሁለቱ ክልሎች ገዢ ፓርቲዎች የአማራ ዲሞክራሲያዊ ፓርቲ አዴፓና የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓም የውይይቱ ተሳታፊዎች ነበሩ። አዴፓ በሊቀመንበሩ በምክትል ጠቅላይ ሚኒስትር ደመቀ መኮንን፣ ኦዴፓ ደግሞ በምክትል ሊቀመንበሩ በመከላከያ ሚኒስትር ለማ መገርሳ ተወክለው ነው የተሳተፉት። ከተፎካካሪ ፓርቲዎች መካከል ደግሞ የኦሮሞ ነጻነት ግንባር ኦነግ፣ የአማራ ብሔራዊ ንቅናቄ አብን፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የኦሮሚያ ብሔራዊ ፓርቲ አብፓና የአማራ ማህበራዊ ራዕይ ግንባር ተገኝተዋል። እናም የእስካሁኑን ለተመለከተ አንዳንዶቹ ፓርቲዎች እንኳን የስምምነት መግለጫ ሊያወጡ አንዱ ሌላውን ታግሶ በጠረጴዛ ዙሪያ የሚቀመጡ የማይመስሉ ናቸው። ዛሬ ግን የስምምነት ነጥቦችን የያዘ መግለጫ አውጥተዋል። ባለፉት ሶስትና አራት ዓመታት የጋራ ችግር ያስተሳሰራቸው ሁለቱ ህዝቦች ለለውጥ ታግለው ውጤት ማምጣታቸውን መግለጫው አስታውሷል። አሁን ግን አጣዳፊ መፍትሄ የሚሹ ችግሮች መኖራቸውን በአብን ሊቀመንበር ዶክተር ደሳለኝ ጫኔ የተነበበው መግለጫ አመልክተዋል። የኦሮሞና የአማራ እንዲሁም የመላ ኢትዮጵያውያን እሴት ያልሆኑ አስነዋሪና አደገኛ አዝማሚያዎች ባሉበት ደረጃ ካልተገቱና አስቸኳይ መፍትሄ ካልተሰጣቸው የፖለቲካ አመለካከቶቻችንን ማራመድ ቀርቶ ህልውናችንን የሚፈታተን ሁኔታ እየፈጠረ ስለሆነ ይህ ድርጊት እንዲቆም ሁላችንም የየድርሻችን በመወጣትና በአማራና በኦሮሞ ህዝቦች አንድነት ላይ በጋራ ለመስራት ስምምነት ላይ ደርሰናል። የሁለቱ ህዝቦች ትስስር የሚያላሉና ወደ ብጥብጥ ከሚያመሩ ማናቸውም ተንኳሽ ጉዳዮች ለመቆጠብ በህዝባችን ላይ የተደቀነውን አደጋ ለመቀልበስ በመተባበር ለመስራት ወስነናል። የኦሮሞና የአማራ ህዝብ በልዩ ልዩ ምክንያቶች ለማጋጨት የሚደረጉትን ማናቸውንም ትንኮሳዎች፣ ቅስቀሳዎችና የሚዲያ ዘመቻዎች በጋራ ለመታገል ተስማምተናል። በዚህ አጋጣሚ ለተከበራችሁ የኦሮሞና የአማራ ህዝቦች እንዲሁም ለመላው የሀገራችን ህዝቦች በተለይም ለወጣቶች ከግጭት ከብጥብጥና መገዳደል የምናተርፈው የሁላችንም ጉዳት እንጂ ምንም ነገር ስለሌለ ምንም እንኳን ልዩነቶች ቢኖሩንም ልዩነቶቻችን ከሀገራችንና ከህዝባችን የማይበልጡ መሆኑን መገንዘብ ይገባናል። ስለሆነም የሀገራችን ሰላምና አንድነት ቅድሚያ ሰጠን ለጋራ እንድንሰራ ጥሪ እናስተላልፋለን። የፓርቲዎቹ ውይይትና መግለጫ ዋነኛ መነሻም በኦሮሚያ ክልል የተከሰተውና 86 ሰዎች የተገደሉበት ግጭት፣ ሰሞኑን ደግሞ በአማራና በኦሮሚያ ክልሎች የታዩ የከፍተኛ ትምህርት ተቋማት ተማሪዎች ግጭትና ግድያዎች ናቸው። ፓርቲዎቹ ታዲያ መንግስት ከሚወስደው እርምጃ ጎን እንደሚቆሙ በመግለጫቸው አረጋግጠዋል። መንግስትም ህግና ስርዓትን የማስከበር ኃላፊነቱን በአግባቡ እንዲወጣ ጥሪ እናስተላልፋለን። በዚህ አጋጣሚ መንግስት ችግሩን ለመፍታት የሚወስደውን ህጋዊ እርምጃ ሁሉ የምንደግፍ መሆኑን እንገልጻለን። ፓርቲዎቹ አሁን የደረሱበት ስምምነት በቀጣይ ተግባራት እንደሚቀጥል የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ተናግረዋል። ችግሩ የተፈጠረው በሰው ነው። እዚህ የደረሰው በሰው ነው። መፍቻውም ሰው ነው። ሌላ እንትን የለውም። እግዚአብሔር የጣለብን እንትን ሳይሆን እርስ በራሳችን ፖለቲካችንን ማሰልጠን ባለመቻላችን በሚሆኑ መንገድ ለመብት ትግሉ መንቀሳቀስ ባለመቻላችን ነው እነዚህ ልዩነቶች የተፈጠሩት። እነዚህን ለማጥበብም ከቻል ለማስወገድም ተስማምተናል፣ ጠቅላይ ሚኒስቴሩን ጨምሮ ማለት ነው። ጀምረናል። በተለይም ከሁሉም በላይ የህዝባችን ሰላምና መረጋጋት አስፈላጊ ነው ብለን አምንናል። በየጊዜው ደግሞ እየተገናኘ እየገበገም የተለያዩ አጀንዳዎችም ላይ እየተነጋገን እንሰራለን ብለናል። ዝርዝር ሁኔታዎችን ጊዜውና ሁኔታው ከእናንተ ጋር እየተነጋገርን እንሄዳለን። ግን ውሳኔ ወስንናል። የኦነግ ሊቀመንበር አቶ ዳውድ ኢብሳ በበኩላቸው የሰለጠነ አካሄድ ጊዜው የሚጠይቀው ተግባር መሆኑን አብራርተዋል። አቶ እስክንድር ነው ያነሳው የችግሩ ምንጭ። የችግሩ ምንጭ በጣም በስፋት ብዙ ቦታ ብዙ ነገሮች ይነገራሉ። የታሪክ ትርክት ይላሉ። ትናንት የተነጋገርነው እና መሰረታዊ ነው ብለን የምናምንበት ማንኛውም ጥያቄ አስፈሪ አይደለም። ማንኛውም ጥያቄ ግን በሰለጠነና ሕግን መስመር በተከተለ ለሕዝብ መቅረብ አለበት። በፖለቲካል ፕሮግራም እና የፖለቲካ መስመሮችም መስመር ይዞ መሄድ አለባቸው። ማንኛውም የፖለቲካ ድርጅትም ይሁን ሚዲያ ይሁን አክቲቪስት ይሁን በንግግሩም ይሁን ሕዝብና ሕዝብ ወደሚያጋጭ አሁን የሚታየው አቅጣጫ ወደሚወስድ ተቀባይነት የለውም። በእኛም ቢሆን በሌሎችም ቢሆን ይህንን ተነጋግረናል። የችግሩ ምንጭ እንግዲህ ከዚህ አካባቢ ቅድም ፕሮፌሰር መረራ እንደተናገሩት ከዚህ በፊት በተማሪዎችም እንቅስቃሴ፣ በመድረኮች፣ በዩኒቨርሲቲዎች ያልተነሱ ጥያቄዎች የሚነሳ ነገር የለም። ያኔም ተነስተዋል። ያኔ ሰዋይ በብሔር እርስ በራሱ አይጋጭም። ያኔ ያልተነሱ ጥያቄዎች አሁን የሚነሱ ነገሮች የሉም። ግን አሁን ለምን ይሄ የሆነው የሚለው ትንሽ በውስጣችን መፈተሽ ይፈልጋል። የትኛው ኃይል ነው ወደዛ እየወሰደ ያለው፣ በእኛ ውስጥ ከእኛ ውጭ ያሉ አክተሮች? ይሄ መፈተሽ አለበት የሚል ነው ነገሩ አለ። ተፈትሾ መውጣት አለበት የሚለው ላይም ተነጋግረናል። በአገሪቱ ሕግ ለማስከበር የሚደረገው ጥረት የሁሉንም ድጋፍ እንደሚጠይቅ የጠቀሱት ደግሞ የአማራ ማህበራዊ ራዕይ ግንባር ሊቀመንበር አቶ ስዩም መንገሻ ናቸው። የህግ የበላይነትን በማስከበር ደረጃ በመንግስት በኩል በጣም ጥልቀት በጣም ጥልቀት ባላቸው መንገድ መሰራት እንዳለባቸው እናምናለን። ይሄንን እንደግፋለን። ይሄ ከሆነ እንግዲህ ማንኛውም ጥሪ የሚደረግለትና ለዚህ እንዲሰለፍ አስተዋጽኦ እንዲያደርግ የሚጠየቅ ሁሉ የህብረተሰብ ክፍል ተቋም ወደኋላ ይላል ብለን እናምንም። ይሄንን ጥሪ እንዲቀላቀል ዛሬ ነገ ሳይባል ማለት ነው ጊዜ የሚሰጠ ስላልሆነ አንዳንድ ጉዳዮችን ምናልባት ከኛ በበለጠ ተሰማላችሁ ብለን እናስባለን። ሰው አንድም ቀን ቢሆን መጨነቅ የለበትም። በተለይ የዩኒቨርሲቲ ተቋሞች ላይ የነገን ትውልድ የነገን ኃላፊነት የሚሸከሙ ብሩህ አእምሮዎችን ይዘው ነገ ሀገር የሚረከቡ ክፍሎች ላይ ይሄ ክስተት ከተፈጠረ ነገ ወደ ምን ሊያዘግምና ሊያመራ እንደሚችል ሁላችን መገንዘብ ይችላል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በሰጡት የማጠቃለያ ሀሳብ በጋራ የሚተገበሩ የአጭር ጊዜና የረጅም ጊዜ እቅዶች መኖራቸውን አብራርተዋል። መንግስትም ኃላፊነቱን እንደሚወጣ ነው ያረጋገጡት። በመግለጫውም እንደተገለጸው ጥሪም እንደተላለፈው ህግ የማስከበር ስራውን ካሁን ቀደም ከነበረውና ከታየው በላቀ ሁኔታ አስፈላጊውንና ህጋዊ እርምጃ ወስዶ መቆጣጠር ይጀምራል ማለት ነው ይሄንን በሚደረግበት ጊዜ በመግለጫው የተረጋገጠው የተቀመጠው በሰባቱ ፓርቲዎችም ስምምነት የተደረሰበት ማናቸውም ህጋዊ እርምጃ መወሰድ አለበት። መንግስት የመንግስት ሚኒነትም ሚና መጫወት አለበት። በዚህ ረገድ ደግሞ ፓርቲዎችም ህጋዊ እርምጃ እስከሚወሰድ ድረስ ድጋፍ የሚሰጡ መሆኑን የጋራ ድምዳሜ የተያዘበት ስለሆነ የመጀመሪያው ነገር በአንድ ላይ ቁጭ ብሎ ተነጋግሮ የጋራ በሚያደርጉ ጉዳዮች ላይ ለመስራት በር የሚከፍት መድረክ ስለሆነ በዚህ መልክ ሊወሰድ ይገባዋል የሚል ሀሳብ አለኝ በኔ በኩል። የፓርቲዎቹ መሪዎች በዚሁ ጋዜጣዊ መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት ክቡራትና ክቡራን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። እስክንድር እናመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። ህዝብን ከህዝብ ማጋጨት የራሳቸውን አጀንዳ ለማስፈጸም የሚሞክሩ ያሏቸውን መንግሥት እንዲለይና የሕግ የበላይነት እንዲያስከብር የክርስትናና ሙስሊም እምነት አባቶች አሳሰቡ። የኢትዮጵያ ክርስቲያንና ሙስሊም ህዝብ የሰላም ተምሳሌት ነው፣ ለሰላም መንፈስ ሊተባበር ይገባል ብለዋል አባቶቹ። በሌላ በኩል ግን ትላንት ሌሊት ንብረት መቃጠሉንና መዘረፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሀረርጌ ሀገረ ስብከት አስታውቋል። በምዕራብና በምስራቅ ሀረርጌ የመከላከያ ሰራዊት በመግባቱ በአንዳንድ ወረዳዎች የመረጋጋት አዝማሚያ እየታየ ሲሆን የጠቅላይ ሚኒስትር ጽሕፈት ቤትም የማረጋጋትና ጥፋተኞችን ለሕግ የማቅረብ ስራ እያከናወነ መሆኑን አስታውቋል። ጽዮን ግርማ ዝርዝር አላት። በኢትዮጵያ የተለያዩ ቦታዎች በተለያየ ምክንያት በሚቀሰቀሱ ግጭቶች ወደ ጥቃት፣ ግድያ፣ ንብረት ማጥፋት፣ መፈናቀልና አለመረጋጋት መከሰት ከጀመረ ብዙ ወራት ተቆጥረዋል። በተለያየ ጊዜ የሚወጡ ዘገባዎች የሚያሳዩት ግጭቶቹ በመንደር በመንገድ ላይ በትምህርት ቤት፣ በዩኒቨርሲቲዎች፣ በገጠራማ ቦታዎች በተለያየ ምክንያት ይነሱና እያደጉ የመሄድ አዝማሚያ እንደሚያሳዩ ነው። ባለፈው ሳምንት በወልዲያ ዩኒቨርሲቲ ሁለት ተማሪዎች በአሰቃቂ ሁኔታ ተደብድበው መገደላቸውን ሌሎችም መቁሰላቸውን ተከትሎ በተለያዩ ከተሞች የተቀሰቀሰ ሁከት ሌላ ሞትና ንብረት መውደም ማስከተሉን ያነጋገርናቸው የተለያዩ ሰዎች ይናገራሉ። ከዚህ በተጨማሪም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአሁኑ ሰዓት በሀገሪቱ ላይ የሚደረገው የትኛውም ተቃውሞ ሰልፍ፣ የበቀል እርምጃና ሌሎች ድርጊቶች ማጠናቀቂያቸው ቤተ ክርስቲያንንና ምእመናንን ማጥቃት ሆኗል የሚል አቤቱታ እያቀረበች ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ችግሩን ለመቅረፍ ያስችላል የተባሉ ስራዎችን በሙሉ እየሰራ መሆኑን አስታውቋል። በአማራና በኦሮሚያ ክልል ከሚሰሩ የተፎካካሪ ፓርቲ አመራሮች ጋርም በመወያየት ፓርቲዎቹ ህብረተሰቡ ጋር ወርደው የማረጋጋት ስራን እንዲሰሩ የሚያደርግ ስልት መቀየሱን ይፋ አድርጓል። ሁለት ቤተ ክርስቲያንና የብዙ ክርስቲያን ምዕመናን ቤት እንደተቃጠሉ የሚነገረው የምስራቅ ሀረርጌ ሀገረ ስብከት ዋና ጸሐፊ ሊቀ ሕሩያን ፍሳሐ ጽዮን አበበ እንዲህ ያሉ መፍትሄዎች ጥሩ ናቸው ግን አሁን ላለንበት ሁኔታ የሚያስፈልገው ህግን በአግባቡ ማስከበር ብቻ ነው ይላሉ እሳቸው እኮ ምፍራ ቀረድ ኦሮሚያ ዞን ድረስ መጥተው የተቃጠሉ አብያተ ክርስቲያናት እያሉ የተጎዱ ምዕመናን እያሉ በጭካኔ የተገደሉ ምዕመናን እያሉ እነሱን መጥተው ማረጋጋት ሲገባቸው ነው የተመለሱት ይህም በምን አይነት ሁኔታ ነው ጉዳዩን መፍትሄ ሊሰጠው የሚችለው አሁን ጉዳዩን ሊያረግብ የሚችል አቋም ተወስዶ በህግና በ ጉዳዩን ማርገብ ሲቻል ሁልጊዜ የሸሮ ነው የእግዚአብሔር በዚህ አይነት ሁኔታ መቼም ሊበርድ አይችልም። እንደዚ አለ። በህግ ማስከበር ይቻላል። አቁሙ ብሎ አዋጅ ማወጅ ይቻላል። ይሄ የጣለበት ሁኔታ ማድረግ እየተቻለ ወገን እየጠፋ አብያተ ክርስቲያናት እየተቃጠሉ አሁን እነዚህ የጠፉት አብያተ ክርስቲያናት ከመቶ ሰላሳ አመት በላይ የቆዩ አብያተ ክርስቲያናት አሁን ላይ ለሀገርም ለወገንም እንደ እምነትም ለገጣር መተኪያ የሌላቸው ንብረቶች ናቸው የጠፉት። ይሄ የሆነው የጠቅላይ ሚኒስትሩ ለዘብተኝነት ነው። ለዘብተኛ ባይሆኑ ኖሮ በህግ ቢሄዱ ኑሮ መስተካከል ይችል ነበር። አቋም ያስፈልጋል። በህግ መጓዝ ያስፈልጋል። መወያየቱ እንዳለ ሆኖ ለሀገሪቱ እድገት ለሀገሪቱ ለት መወያየቱ እንዳለው ሆኖ ወንድ ደግሞ በህግ ብቻ ማስከበር ነው። ምክንያታቸውን ሲያስረዱም ጥቃቶቹ በጣም ተደጋጋሚ የሆኑ በየጊዜው እያገረሹ የሚመጡና አንዳንዴ ከጀመሩ ደግሞ ቶሎ የማያቆሙ መሆናቸውን ይናገራሉ። በምሳሌም ሲያስረዱ ዛሬ ሌሊቱን ምስራቅ ሐረርጌ ቀርሳ ወረዳና ወተር ኪዳነ ምሕረት የክርስቲያኖች ቤት ተመርጠው ንብረታቸው እንደተቃጠለና እንደተዘረፈ ይናገራሉ። የመከላከያ ሰራዊት ወደ አካባቢዎቹ ገብቶ አንጻራዊ ሰላም ቢኖርም አሁንም አብዛኞቹ ምዕመናን ጫካ ውስጥ መሆናቸውንና በስልክ የድረሱልን ጥሪ እንደሚያ ሰሙ ገልጸዋል። መንበረ ፓትርያርኩን ወክለው ማብራሪያ የሚሰጡን መጋቤ ሰላም ቀሲስ ሰለሞን ቶልቻ በበኩላቸው ግጭቶቹ መልካቸውን እየቀየሩ ቤተ ክርስቲያንና አማኞችን እንደሚያጠቁ ገልጸው ከአሁን በኋላ የሚያስፈልገው ከአደጋው ወይም ከግጭት በፊት ጉዳትን አስቀድሞ የሚያስቀር ቅድመ መከላከል እና የሕግ የበላይነትን ማረጋገጥ ነው ይላሉ። አሁን ባለው ነባራዊ ሁኔታ የመጨረሻ ጫፍ ቀይ መስመር ላይ የደረሰ ጉዳይ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በተለይ ወጣቱ ክፍል በመጨረሻ ጫፍ ላይ ነው የደረሰው። መንግስት የህግ ማስከበርን ጉዳይ ወስኖ ካልሰራ አስቸጋሪ ነው የሚሆነው። በአጭር ቋንቋ ሀገሪቷ ውስጥ የህግ የበላይነት ተጥሷልና እና የህግ የበላይነት በማያዳግም መልክ በአጭር ጊዜ ውስጥ መንግስት እንዲያስከብርልን ነው። በትላንትናው ዕለት ያነጋገርናቸው የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬተሪ ቢሮ ኃላፊ አቶ ንጉሱ ጥላሁን ድርጊቶቹ በሚፈጸሙባቸው አካባቢ ተጠቂ የሆኑ ግለሰቦች የሚያነሱት የተደራጁ ወጣቶች ጥቃት እያደረሱባቸው እንደሆነ መናገራቸውን ጠቅሼ መንግስት እነዚህ የተደራጁ ወጣቶች ካሉ አጣርቶ እርምጃ ለምን አይወስድም። ብያቸው ነበር አሁን እንደሚታወቀው ከዚህ ከለውጡ ጋር ተያይዞ በተለዩ አካባቢዎች በተለያዩ አካባቢዎች እንደየ አካባቢ ባህሪ አደረጃጀቶች ተፈጥረዋል እነዚህ አደረጃጀቶች ቀደም ሲል ራሳቸውን አካባቢውን ጥቅም ለማስከበር ነጻ ለማውጣት የለውጡ አንኳር ጥያቄዎች የነበሩ ጥያቄዎችን አንስቶ በመታገል ህብረተሰቡንም ለውጡን ገፍቶ እንዲሄድ አድርገዋል ከዛ ባሻገር ግን አሁን እነዚህ አደረጃጀቶች በአንዳንዶቹ አካባቢዎች መሰረታዊ ጥያቄዎች ተመልሰው ሳለ መለስተኛ ጥያቄዎችን ማናቸውንም በሰፋው ምህዳር ውስጥ ከመጠቀም ወደ ስርዓት አልበኝነት የመሄድ በእነሱ ስም ደግሞ በወጣቱ ስም ሌሎች ጥፋቶችን የመፈጸም ተግባራት እንዳሉ በውል ተገምግሟል። እርምጃም እየተወሰደ ነው። ነገር ግን በሆነ ስም የተሰየመውን ወጣት እንደ ወጣት በሙሉ የሚወክሉ አይደሉም። በአንዳንድ አካባቢዎች አሁን በተጠቀሱበትም አካባቢዎች እኛም ተንቀሳቅሰን ባየነባቸውም አካባቢዎች በዩኒቨርሲቲዎችም ያሉ ግጭቶችን ለመታደግም ጥረት የሚያደርጓሉ፣ በዛው መጠን ደግሞ ሌላ የፖለቲካም ዓላማ አንግበው የሚንቀሳቀሱ አሉ። የሆነ ሆኖ እነዚህ አደረጃጀቶች ይህ መደበኛ አደረጃጀቶች መደበኛ እስካልሆኑ ድረስ ተቀባይነት የሌላቸው ነገር ግን ደግሞ በተጨባጭ ባሉት አደረጃጀቶች ቀደም ሲልም በነበሩት የትግል አግባቦች መልኩን ቀይሮ ለመጥፎ ተግባር፣ ለግጭት፣ ሰው ለመግደል አሰቃቂ በሆነ ሁኔታ ለማጥፋትና ቅድም እንዳልነው ነው በማንነትና በሃይማኖትና በብሔር ላይ የተመሰረተ ግጭት እንዲፈጠር የሚያደርጉ ለሌላ አካላት መሳሪያ ሆነው የሚያገለግሉ እንዳሉ በማወቅ እነሱን የሚያሰማሩትን መሳሪያዎቻቸውንም ስምሪት ሰጪዎችንም ለማስታገስ ስራዎች እየተሰሩ ነው ያሉት። በሌላ በኩል ከእነዚህ ጥቃቶች በኋላ ተደጋግሞ የሚነሳው በእምነት ቤቶችና በእምነት ተከታዮች ላይ የሚደርሱ ጥቃቶች ናቸው። በዚህ ጉዳይ ላይ የእምነት አባቶች ምን አቋም አላቸው ስንል ከዚህ ቀደም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኢድሪስን ጠይቄያቸው ነበር። በመሪዎች ደረጃ ደግሞ የሃይማኖት መሪዎቹ ተከባብረን፣ ተዋደን፣ ተጠያይቀን ነው የምንኖረው። እኔ እንደማውቅ የሆነ እንደሆነ እንደ አጠቃላይ የሀገራችን ሙስሊም ክርስቲያኑን አክባሪ ነው፣ ክርስቲያኑ ደግሞ ሙስሊሙን አክባሪ ሲሆን ነው የማውቀው እንጂ ክርስቲያኑ ሙስሊሙን ለማጣት ሂደት እንደለለው ሙስሊሙም ደግሞ ክርስቲያኑ የማጣት ሂደት እንደሌለው ነው እናውቀው። የዚህ ማስረጃው አሁን ቤተ ክርስቲያን በሚሰራ ጊዜ ሙስሊሙ ተሳስቦ አብሮ ይሰራል፣ ባህሉን አብሮ ያከብራል። እንደዚሁም ደግሞ ሙስሊሙ መስጅድ በሚሰራ ጊዜ ክርስቲያኑ ገንዘብ ያወጣል በቤተ ክርስቲያን እንኳ ስም ገንዘብ ያወጣል። አሁን እዚህ ጎጃም እንግዲህ ክርስትና ጠንከር ይላል የምንለው ጎጃም ነው። ጎጃም ሉማን የሚባል ከተማ መስጊድ ለመመረቅ ሂደን ክርስቲያኖቹ ይህን ያህል ሻውጥተናል ሲሉ ለመስጊዱ ገል ይህን ያህል ሻውጥቷል ሲል ማርያም ቤተ ክርስቲያን ሶስት ሺህ ብር እርዳታ አድርጋለች ለመስጊዱ ብለው ነው ያቀረቡልን የሀገራችን ክርስቲያንና ሙስሊም በሐዘንም በደስታም በሞትም በሰርግም በጣም ተባባሪና በጉርብትናም ደግሞ ተጋቢም ነው እኮ አንድ ላይ በአማችነት ይገናኛል፣ በዝምድና ይገናኛል፣ በጉርብትና ይገናኛል። ማህበራዊ ጉዳይ ደግሞ አንድ ላይ ነው። በገበያም በሌላም አብሮ የሚውል አብሮ የሚበላ አብሮ የሚጠጣ ሙሽር ወጭ እንኳ ሲሞሸሩ በአገራችን በፍጋ ይለያል እንጂ በሌላው ክርስቲያኑና ሙስሊሙ ወጣት አብሮ የሚሞሸር ነው የምናውቀው። ቀደም እንዳለው ሙፍቲ ሀጂ ኢድሪስ አያይዘው በሁለቱ እምነቶችም ሆነ በአማኞች መካከል ምንም አይነት ግጭት ከሌለ ግጭት እንዲኖር የሚያደርጉ ቤተ ክርስቲያንና መስጅድን የሚያቃጥሉ ተለይተው እርምጃ ሊወሰድባቸው ይገባልም ብለውን ነበር። ቀሲስ ሰለሞን ቶልቻ ተመሳሳይ ሀሳብ አላቸው። በሁለቱ ቤተ እምነቶች፣ በክርስትናውም ሆነ በቤተ ሙስሊሙ በኢትዮጵያ ለረጅም ዘመናት ተዋደውና ተከባብረው የኖሩ ናቸው። ለዚሁም ማሳያ መሀል መርካቶ አንዋርና ራጉኤልን ማየት ይቻላል። ዘመን የተሻገሩት ሁለቱ ቤተ እምነቶች እጅግ ተፋቅረው እጅግ ተዋደው ነው። በቤተ እምነቶች መካከል፣ በአስፈጻሚዎቹ አባቶች መካከል ምንም አይነት ችግር የለም። እንዲሁም በዛሬ ዕለት ራሱ በሐረ የሙስኪ የመስጊድ የመጅሊሱ ኃላፊዎች ለተጎዱት ተማሪዎች ብርድ ልብስ፣ ፍራሽ ጭምር ሀረር ስላሴ እያቀረቡላቸው ሲያጽናኗቸው እንደነበረ በዛሬው ዕለት ራሱ መረጃው አለ። ሁለቱ ቤተ እምነቶች በፍቅር በችግርም፣ በሀዘንም ጊዜ በአንድነት የኖሩ ናቸው። ተብሎ ሀገር ለማፍረስና የሀገር አንድነት ለመበታተን እንጂ በእስልምና ምክር ቤት ሆን ተብሎ በቤተ ክርስቲያንና በክርስትና እምነታችን ላይ ጥቃት ተፈጸመ አንልም። ይሄ ጉዳይ እነሱም ራሳቸው እጅግ ነው የጨነቃቸው። ይሄ ጉዳይ መውጣት እንዳለበት በተለያዩ በባሌም የሚደርሰን መረጃ፣ በሌሎችም ቤተ ሙስሊሞች የሚደርሱ መረጃዎች ይሄ እድሜያቸው ከሰላሳ ዓመት በታች የሆኑ ወጣቶች በደቦ እየተሰበሰቡ የሚያደርጉት ነው። ከነሱ እውቅና ውጭ ጭምር እንደሆነ ነው። ማሳያዎች አሉት። ለሀገሪቱ ቀጣይ ሁለንተናዊ እድገትና ሰላም የሕግ የበላይነት በጋራ መከበር የጋራ መግለጫም ጭምር እንደምናወሳ ነው። በአጠቃላይ ያነጋገርናቸው የእምነት አባቶችም ሆነ የመንግስት ባለስልጣናት የሚናገሩት በኢትዮጵያ እየተከሰተ ያለውን ግጭት አለመረጋጋትና ጥቃትን ለመከላከል ሁሉም ተባብሮ ለሰላም ሊሰራ ይገባል የሚል ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ለተፈጠረው የድምፅ መቋረጥ ይቅርታ እንጠይቃለን። ጽዮንን ለዘገባው እናመሰግናለን። ወደ ተከታዩ ዝግጅት እናልፋለን። አማራ ክልል ውስጥ የሚንቀሳቀሰው ኢዴሃን በየዩኒቨርሲቲው እየተነሳ ያለውን ግጭት ለማስቆም መንግሥት አፋጣኝ እርምጃ እንዲወስድ ጠይቋል። አስቴር ምስጋናው ከባሕር ዳር ዝርዝሩን ይዛለች የአማራ ዲሞክራሲ ኃይል ንቅናቄ አዲሃም ባወጣው መግለጫ በየዩኒቨርሲቲዎቹ በሰው ህይወትና በመማር ማስተማሩ ሂደት ላይ የተጋረጠውን አደጋ ለማስቆም መንግስት በአጥፊዎች ላይ እርምጃ መውሰድ አለበት ነው ያሉት ሊቀመንበሩ አቶ ተስፋውን አለምነህ። በኢትዮጵያ በተለያዩ አካባቢዎች ክቡር የሆነ የሰው ልጅ ህይወት እየተቀጸፈ ነው። የዚህም ደሞ ከሰሞኑ ደግሞ በተለያዩ ዩኒቨርሲቲዎች አካባቢ ተማሪዎች ህይወታቸውን እያጡ ነው ያሉት። ይህንን ንቅናቄያችን አጥብቆ ያወግዛል። መንግስትም ተገቢውን እርምጃ መውሰድ እንዳለበት እናምናለን። ከዚህ ጋር በተያያዘ በተለያዩ ምክንያቶች ተማሪዎች እየተገደሉ ነው ያሉት። ስለዚህ ምንም አይነት ምክንያት ይኖረው የተማሪዎችን መማር ማስተማር ሊያሰናክል የሚችል እንቅስቃሴ መንግስት በአስቸኳይ እርምጃ መውሰድ መቻል አለበት ብለን እናምናለን። አቶ ተስፋውን አክለው ባለፈው የትግራይ ክልል ትምህርት ቢሮ ወደ አማራ ክልል ተመደበው ለሚሄዱ አዲስ ገቢ ዩኒቨርሲቲ ተማሪዎችን የደህንነት ስጋት አለ ብሎ ባስፈራራው መሰረት የቀሩ ተማሪዎችን የአማራ ክልል መንግስት መጥራቱ ለህወት ትልቅ የፖለቲካ ኪሳራ በመሆኑ በአማራ ክልል በሚገኙ ዩኒቨርሲቲዎች ላይ ተጨማሪ ግጭት ከመከሰቱ በፊት የጸጥታ ኃይሉ ከፌዴራል መንግስቱ ጋር በመሆን የአፍራሽ ኃይሎችን ተልዕኮ ማክሸፍ ይኖርበታል ነው ያሉት። አሁን ተማሪዎች ወደ ዩኒቨርሲቲዎች እንዲመጡ የአማራ ክልል መንግስት ቀን በማራዘም ድረስ ፈቅዷል። በዚህ ሂደት ውስጥ ደግሞ ቲፒኤልኤፍ የፖለቲካ ክሳሪ ይደርስበታል። ምክንያቱም አቲዱ ችግር አለ እያለ ሲናገር ነው የነበር ሲመጡ ሰላም ነው በህብረተሰቡም በሰላማዊ መንገድ እያስተናገዳቸው የመማር ማስተማሩም የተሳለጠ ነበረ። ነገር ግን ይህን የፖለቲካ ክሳሪ አለማካካስ እዚህ ጋር ችግር እየተፈጠረ ነው አሁን። ስለዚህ ይህን ችግር ደግሞ አዴፓ ማስተካከል መቻል አለበት። ቀድሞ ምክንያቱም የሄደበትን መልካም ስራ መልካም ተግባር የሚያጠለሽን እየተገባሩ ያለው ስለዚህ ትቤልፍ የማሄድበት መንገድ የለም። በግልጽ ለመናገር እውነት ለመናገር እኮ ተማሪዎችን ወደ አማራ ክልል አትሂዱ ሲል ምንም አይነት ኃላፊነት የሚባል ስሜት የለውም ማለት ነው። ሲቀሩ ደግሞ አሁን እንዳየነው እንደሰማነው ነው ያመቻችላቸው ነገር የለም። ተማሪዎችን የፈለጋቸው ለፖለቲካ ትርፍ ብቻ እንጂ የእነሱን ቀጣይ ህይወት ምን ይሁን የሚል ነገር እያስጨነቀው አይደለም። በዚህ በኩል አሁንም አስረግጬ መናገር የምንፈልገው የአማራ ዩኒቨርሲቲዎች ያደረጉት ከፍተኛ ድጋፍም ታጋሽነትም ሰላማዊ እንቅስቃሴም ትልቅ ክብር አለኝ፣ አድናቆትም አለኝ። የጎንደር ዩኒቨርሲቲ እያንዳንዱ ወላጅ ለአንዳንድ ተማሪ ወላጅ እንዲሆን ማህበረሰቡ ወላጅ እንዲሆን ከትግራይ ክልል የመጡ ተማሪዎችን አዲስ አበባ ድረስ በመምጣት የደብረ ብርሃን ዩኒቨርሲቲ ተቀብሏቸዋል። ይሄ መልካም ተግባር ነው። ይሄ መልካም ተግባር እና አሪያነት ያለው ተግባር ደግሞ ፖለቲካል ኪሳራ የሚያደርስባቸው ቡድኖች አሉ፣ ልክ እንደ ቲፒኤልኤፍ ስለዚህ አጸፋዊ መልስ ይመልሳሉ። ዩኒቨርሲቲዎች ሰላም እንዳይሆኑ፣ ዩኒቨርሲቲዎች የመማር ማስተማር ሂደታቸው እንዲስተጓጎል ጽንፈኛ ኃይሎች ለሚፈልጉት ኃይል ይጠቀሙበታል ማለት ነው። ለዛም ነው አሁን በተናገረ ማክስት አቲዱ ብሎ ብያችሁ ነበር ለማለት ይመስላል አሁን የዩኒቨርሲቲዎች አካባቢ የሚነሳው ግጭት። ስለዚህ የአማራ ክልል መንግስትም ሆነ የፌዴራል መንግስቱ በዩኒቨርሲቲዎች አካባቢ ያሉትን የጸሳ ተቋማትን ማስከበር መቻል ነበረባቸው። ከፍተኛ ድክመት አለባቸው። በአንድም ሆነ በሌላ መንገድ በነሱ ድክመት ክቡር የሆነ የሰው ልጅ ህይወት ተማሪዎች ህይወታቸውን እያጡ ነው። ይህ ደግሞ እጅግ አሳዛኝና አሳፋሪ ተግባር ነው። በተነሳው አስተያየት ዙሪያ መልስ እንዲሰጡኝ የትግራይ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊን በተደጋጋሚ በእጅ ስልካቸው ላይ ደውዬ ለማግኘት ያደረግኩት ሙከራ አልተሳካም። በመጨረሻ ተማሪዎቹ በዩኒቨርሲቲ ቆይታቸው ትንሿን ኢትዮጵያ ወክለው የሚቆዩበት ሀገር መሆኑን ተረድተው ከጽንፈኝነት እራሳቸውን እንዲጠብቁም አቶ ተስፋውን ጥሪ አቅርበዋል። ዩኒቨርሲቲዎች ትንሿ ኢትዮጵያ ናት። ሁሉም ከተለያየ አካባቢ የሚመጣ ማህበረሰብ ነው ያለ ኢትዮጵያም፣ እንደ ኢትዮጵያ እንድትቀጥል የዩኒቨርሲቲዎች አካባቢ ያለው መስተጋብር ጥሩ ነው ከመማር ማስተማሩ ባለፈም። በሌላ አገላለጽ ደግሞ ዩኒቨርሲቲ አካባቢ የሚፈጠር ችግር ለመላው ኢትዮጵያ ነው የሚሆነው። ምክንያቱም እዛ አካባቢ ያለ ተማሪዎች ከሁሉም አካባቢ ስለመጡ አንድ የተወሰነች ስነሽ ኮሽ ያለ ነገር ሲሆን ሁሉንም ኢትዮጵያን ብሻለ ማለት ነው። ስለዚህ ከፍተኛ ጥንቃቄ ያስፈልጋል። ተማሪዎችም አላስፈላጊ ከሆነ የጽንፈኛ ብሔርተኞች የሚያደርጉትን ሽኩቻ ወደ ጎን በመተው ትምህርታቸውን ብቻ እንዲከታተሉ ንቅናቄያችን መልእክት ማስተላለፍ ይፈልጋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር አስቴርን ለዘገባው እናመሰግናለን። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላልፍላችሁ የአሜሪካ ድምጽ ሬዲዮ ጣቢያ ስርጭት ነው። አሁን ኢምፒችመንትና ሂደቱ ፕሬዚደንት ዶናልድ ትራምፕ ሥልጣናቸውን ለግል የፖለቲካ ጥቅማቸው አውለዋል ሲሉ የተወካዮች ምክር ቤቱ ዴሞክራቲክ እንደራሴዎች ያነሱትን ውንጀላ ተከትሎ በተጀመረው ከሥልጣን ሊያስነሳ በሚያስችል የሕግ ሂደት ባለፈው ግንቦት እስከ ተነሱ ድረስ በዩክሬን የዩናይትድ ስቴትስ አምባሳደር የነበሩት ማሪ ዮቫኖቪች ዛሬ ከረፋድ አንስቶ የእማኝነት ቃላቸውን በይፋ እየሰጡ ናቸው። የፕሬዝደንቱ የግል ጠበቃ ሩዲ ጁሊያኒና አጋሮቻቸው ያካሄዱት ስም የማጥፋት ዘመቻ ሲሉ የአምባሳደሯ የሥራ ባልደረቦችና ዴሞክራቶቹ የጠሩትን ተከትሎ ነው። የዮቫኖቪች ሥራቸውን አቋርጠው እንዲመለሱ የተደረጉት ከትናንት በስቲያ ረቡ በተጀመረው የእማኝነት ቃል በይፋ በሚሰማበት ኢምፒችመንት በሚባለው የሕግ ሂደት ምንነት ላይ ያተኮረ ማብራሪያ ተከታይ ክፍል ነው። ቀጥሎ የምትሰሙት ትንታኔውን የሚሰጡት አቶ ደረጀ ደምሴ ቡልቶ በዩናይትድ ስቴትስ ሕገ መንግስታዊ ጉዳዮችን በሚመለከቱ የክስ ሂደቶች ላይ ጭምር የተሳተፉ የሕግ ባለሙያ ናቸው። አሉላ ከበደ ነው አቶ ደረጀን ያወያየው። የቀደመው ክፍል ካቆመበት ይነሳል። አቶ ደረጀ እንደገለጡት በእነኚህ ተጠያቂ ሊያደርጉ የሚችሉ ስልጣናቸውን ለግል ጥቅማቸው አውለው እንደሆነ በዚህ ህገ መንግስታዊ አንቀጽ መሰረት ከኃላፊነታቸው ሊወገዱ የሚያስችል ከባድ ክስ ነው የቀረበው። ሰው የራሱ ሀሳብ እንዲኖረው ግፊት ለማድረግ ጭምር ቀደም ብለው እንደገለጹት፣ ያ በዝግ ሲካሄድ የነበረ ምርመራ በይፋ በቴሌቪዥን በብሔራዊ ደረጃ ይሰራጫል። ብዙ ጊዜ የትዕይንት አይነት ይዘት ይኖረዋል። የሁለት ፓርቲዎች ሽኩቻም ስላለ ፍላጎትም ጥቅምም ስላላቸው በዝግ ምስክሮችን የመስማት ሂደት ውስጥ አፈትልኮ የወጡ መረጃዎች ከሚያሳዩት ጨምሮ ሁለቱ ፓርቲዎች ወደ እነሱ ፍላጎት ያደላ ነገር ለማድረግ በሚያደርጉት ግፊት ምን አይነት ነገር ይጠብቃሉ? እንግዲህ ሪፐብሊካኖች የፕሬዚዳንት ትራምፕ ደጋፊዎች እስካሁን ድረስ እንዴት አድርገው ይህንን ነገር ዲፌንድ እንደሚያደርጉ ወይም እንደሚከላከሉ ተስማምተው የወሰኑት ነገር የለም። አንድ ሳምንት ንግግሩ ምንም ችግር አልነበረውም፣ የስልክ ውይይቱ ምንም ወንጀል አልነበረውም ይላሉ። በሚቀጥለው ደግሞ የዩክሬኑ ፕሬዚደንት ምንም አይነት ፕሬሸር ወይም ደግሞ ግፊት አልተሰማኝም ብለዋል ይላሉ። በሚቀጥለው የሳምንት ደግሞ ከዋይት ሀውስ ጭምር ይሄ ኖርማል ነገር ነው የተደረገው ነገር ቢደረግም የፖለቲካ ውይይት መንግስታት መካከል ይደረጋሉ፣ ጊዜ እንዲህ አይነት ነገሮች ይኖራሉ። አንዳንዶቹም ደግሞ አይ ይሄ ዩክሬን ሙስናን እንዲታገል ተፈልጎ የተደረገ እንጂ ለግል ጥቅም የተባለ አደለም የሚሉአሉ። ማድረግ የሚፈልጉት ምንድን ነው? ይሄንን መጨረሻ ላይ ያለው ጉዳይ ሙስናን ከመዋጋት ጋር የተገናኘ እና ከዛ የመጣ እንጂ ለፖለቲካ ጥቅም የተደረገ እንዳልሆነ የዴሞክራት ተመራጭ ጆ ባይደን እና የሱ ልጅ ዩክሬን ውስጥ ልጁ አንድ ነዳጅ ማውጫ ድርጅት ውስጥ የቦርድ አባል ሆኖ በሚሰራበት ጊዜ ሲከፈለው ስለነበረ በዛ ኮራፕሽን ጆ ባይደንም የዩክሬን ጉዳይ ኃላፊ ስለነበረ ያ የሙስና ተገናኘ ስለሆነ ያንን ማስመርመር የአሜሪካ ኢንትረስት ነው። ለዛ ነው ነው የተደረገው ያንን በሚጠይቅበት ጊዜ ዶናልድ ትራምፕ ጠየቀ፣ እንጂ ይሄን ካረጋችሁ ይሄን እናረጋለን ብሎ የገባው ውል የለም። እንደዚህ እንደዚህ አይነት የሚሉ አሉ። መጨረሻም ቢሆንም እንኳን ይሄ ከስልጣን የሚያስነሳ አይደለም የሚል ደግሞ ያነሳሉ። እነዚህን ነገሮች በሙሉ በመደጋገም በተለያየ ሁኔታ በማቅረብ በተቻለ መጠን ሰው ግራ እንዲጋባ ለማድረግ እንደሚሞክሩ ምንም ጥርጥር የለውም። በውይይቱ በጆ ባይደን እና በልጁ መካከል ስለሱ ሙስና ከሆነ ያሸንፋሉ። ውይይቱ ግን በፕሬዚዳንት ትራምፕ ጋር ብቻ ካተኮረ ያው ህዝቡ አመለካከቱን ሊቀይር ይችላል። አሁን ያለው የተከፋፈለ አመለካከት ግማሹ ደጋፊ ነው፣ ግማሹ ተቃዋሚ ነው። በመሀል ያለው በጣም ጥቂት ነው። እንግዲህ ዋናው ሁለት ነገር ነው። አንደኛው የህዝብ አመለካከት አለ። ሁለተኛው ደግሞ ፕሮሰሱ ላይ ፈራጆቹ ያንን ክስ ሰምተው እንዴት ነው ሚፈርዱት? የህዝብ አመለካከት የሚባለው ገና አልታወቀም፣ እንዴት እንደሚሄድ ተከፋፍሎ ነው ያለው። እነዚህ ሴኔተሮችንም ክሱን ሰምተው ይፈርዳሉ የሚለው በቂ ማስረጃ አለ እንደማይፈርዱ። ሁለት ሶስተኛው ቦት ማድረግ አለባቸው። ያለው ሴኔት በሪፐብሊካኖች ነው ያዘው። ከአንድ ሁለት ሪፐብሊካን ሴኔተሮች በስተቀር የቀረው በሙሉ ዶናልድ ትራምፕን የሚደግፍ ስለሆነ ይከሰስ ተብሎ ኢምፒች ተደርጓል ተብሎ ይሄድም እንኳን ያንን ክስ ተቀብሎ ሴኔቱ እንደማያረጋግጠው ብዙዎች እየተናገሩ ማልካም ማብላጫው መቀመጫ የፕሬዚዳንቱ ፓርቲ የሪፐብሊካን ይዞታ ስለሆነ ከነሱ ወደ ዲሞክራቶቹ ድምጽ የሚመጣ በቂ ቁጥር አይኖርም፣ አያጸድቁትም ነው የሚሉን። ይህን ሊቀየር የሚችል ምን አይነት ሁኔታ አለ? በሀሳብ ደረጃ ዞሮ ዞሮ የመራጩን ሕዝብ አስተያየት ቅድም የሕዝብ አስተያየትን ማስቀየሩን ከግምት አስገብተው ተናግረዋል። ይህን ሊያስቀየር የሚችል ሁኔታ ምን ቢሆን ነው የሚፈጠረው? አሁን ባለ ፖለቲካ ሁኔታ ለማስቀየር የሚችል ነገር ያለ አይመስለኝ ሪፓብሊካኖች ዶናልድ ትራምፕን አለመደገፍ የሚያመጣው በጣም ብዙ ጠንቅ ስለሆነ እዛ ያሉት ያንን ሁለት ሶስተኛ ድምፅ ድረስ እንመጣለን ማለት አስቸጋሪ ነው። ነገር ግን ምናልባት እንግዲህ በጣም እስካሁን ያልሰማነው በጣም ከባድ የሆነ ማስረጃ ካልቀረበ በስተቀር የህዝብ አስተያየት በመሰረታዊነት የሚቀየር ካልሆነ በሴኔት አብላጫ መቀመጫዎች ያላቸው ሪፐብሊካኖች ውሳኔ ወይም አቋም እስካሁን ባለው የሚታወቅ ከሆነ ምክር ቤቱ ፕሬዚዳንቱ ጥፋተኛ ሆኖ ቢያገኛቸው የዲሞክራቶች አብላጫ መቀመጫ ያለው ምክር ቤት ጥፋተኛ ሆኖ ቢያገኛቸው እንኳን ውሳኔው ዞሮ ዞሮ የሚፈለገውን ውጤት ማያመጣላቸው ከሆነ ምን ይሆን ጥቅሙ ከዚህ ሂደት የሚገኘው? እንግዲህ ይሄ ብዙ ዴሞክራቶችን ሲያጨቃጭቅ ነበረ። በኩል ይሄንን ሁሉ አድርገን ይሄንን ሁሉ ወንጀል አሳይተን ሴኔቱ ወንጀል አይደለም ይሄ የሚያስነሳ አይደለም ብሎ ከፈረደ ለወደፊት ብል ሀገራችን የሚያመጣው ጠንቅ ምንድን ነው ብለው የሚያስቡ አሉ። በሌላ በኩል ደግሞ እንዲህ አይነት ተፈቅያየን ይህንን ሀላፊነታችንን ስ የተቀመጠውን ኃላፊነታችን ካልተወጣን ወደፊት ደግሞ የሚመጣው ፕሬዚዳንት ምን አይነት ትምህርት ይወስዳል ከ እና ይህንን አድርጎ ሰውየው ምንም አልተደረገም እኔም አድርጌ ምንም ሊያደረግን ይችላል የሚል ነገር ሊመጣ ይችላል። ታሪክን የሚያበላሽ ነገር ስለሆነ ወንጀል እስከተሰራ ድረስ ያንን ማሳየትና ኃላፊነታችንን መወጣት አለብን የሚሉት ስለበለጡ ነው። ፕሮሰስ ውስጥ የገቡት መልካም አቶ ደረጀ የሚኖሩትም ሁኔታዎች ተከታትለን በምንገመገምባቸው ፕሮግራሞች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። አመሰግናለሁ። አሉላንም እንደዚሁም አቶ ደረጀን በእኛም በኩል ዝግጅታችን ይቀጥላል። ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ46 ደቂቃ ሆኗል። አሁን አዲስ አበባ ላይ ቪኦኤ የቪኦኤ ዌብሳይት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዝግጅቶቻችንን ማግኘት ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶርና ና ከአፕ ስቶር ብትጭኑ ዝግጅቶቻችንን በቀላል ቀላል መከታተል ትችላላችሁ። ዝግጅቶቻችንን ከቪኦኤ አምሃሪክ ፌስቡክ ላይቭ በተጨማሪ በአህዱ ራዲዮም 943 ላይ በቀጥታ ልታዳምጡ ትችላላችሁ። የምሽቱ አየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ቴክኒሻኑ ጆ ጌል እንዲሁም ቮይቴክ ዞርኒያክ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ የሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው እያስተናገድናችሁ ያለ ያለነው አዳነች ፍሳሐዬና እኔም ሰሎሞን አባተ ከዝግጅታችን ፍጻሜ አብራችሁን እንድትቆዩን ጋብዛለን። ወደ ተከታዩ ቅንብር እንለፍ። የበርሊን ግንብ ምዕራብና ምስራቅ በሚል ጀርመንን ለሁለት ከፍሏት የነበረው የበርሊን ግንብ የፈረሰበት ሰላሳኛ ዓመት ባለፈው ቅዳሜ ዋና ከተማዋ በርሊን ውስጥ በድምቀት ተከብሯል። ግንቡ የቆመው የያኔዋ ምስራቅ ጀርመን ዜጎቿን ወደ ካፒታሊስቷ ምዕራብ ጀርመን ከመፍለስ ለማቆም በወሰኑ መሪዎቿ ነበር። ከግንቡ መውደቅ ማግስት ናኝቶ የነበረው የተስፋና የመነቃቃት መንፈስ እየዋለ እያደር በሩሲያና በምዕራብ ዓለም እየከረረ በመጣው ውጥረት ምክንያት በፍርሃትና በስጋት እየተተካ መሆኑ እንደሚሰማ ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ ይናገራል። ሰለሙን አባተ ያቀርበዋል። ጀርመናውያን ከሀያ ስምንት ዓመታት የቀዝቃዛ ጦርነት ዘመን መለያየት በኋላ የቅዳሜውን የሰላሳ ዓመት የዳግም አንድ ሀገርነት ክብረ በዓል የመሩት ውልደታቸውና እድገታቸው ምስራቅ ጀርመን የነበረው የዛሬይቱ የተዋሃደች ጀርመን መሪ ቻንስለር አንጌላ መርከል ናቸው። አስፈሪም አስደሳችም የነበሩትን የሀገራችንን ታሪክ አጋጣሚዎች በተለየ መንገድ የምናስብበት ጥቅም 9 ጥላቻን፣ ዘረኛነትንና ጸረ ሴማዊነትን ልንጋፈጥ እንደሚገባን እንድናውቅ ያደርገናል። ነፃነትን፣ ዴሞክራሲን፣ ሰብአዊ ክብርንና የህግ የበላይነትን ከጥቃት ለመከላከል ኃይላችን የሚፈቅደውን ማንኛውንም ነገር እንድናደርግ ያሳስበናል። ጥቅምት 29 በጀርመን ታሪክ ውስጥ ሌላም የሚታወስበት የጠባሳ ሰንበር የሚታይበት ዕለት ነው። በ1931 ዓመተ ምህረት በዚህ ምሽት ክሪስታል ናሽት በሚል የሚጠራ በድፍን ናዚ ጀርመን በነበሩ አይሁድ ላይ ጥቃት የተጣለበት ቀን ነው። ከዚያም ዘግናኙ ሆሎከስት እየተባለ የሚጠራው የዘረ አይሁድ ማሳደድና ጭፍጨፋ ተጀመረ። ኮሚኒስታዊ ሥርዓትን ለማስወገድ የምስራቅ አውሮፓ ሕዝቦች ተጫውተዋል ለተባለው ሚና እውቅና ለመስጠትም የፖላንድ፣ የሃንጋሪ፣ የስሎቫኪያና የቼክ ሪፐብሊክ መሪዎች በሰሞኑ የክብረ በዓል ሥርዓቶች ላይ ተገኝተዋል። ልክ የዛሬ 30 ዓመት ዲሞክራሲ ናፋቂ ሰልፎች በድፍን ምስራቅ አውሮፓ ተቀጣጠሉ። ይህ ሁኔታ የበረታ ግፊት ያሳደረበት የምስራቅ ጀርመን መንግስት የጉዞ ማነቆዎችን የሚያላላ እርምጃ ቀስ በቀስ እንደሚወስድ አስታወቀ። ያ ማስታወቂያ ታዲያ በአስሮች ሺዎች የሚቆጠሩ የምስራቅ በርሊን ነዋሪዎችን ፈንቅሎ አስነሳና በግንቡ የመሸጋገሪያ ኬላዎች ላይ እንዲኮለኮሉና ሰፈሩን እንዲያጨናንቁ አደረጋቸው። ድንገት በተፈጠረው ሁኔታ ግራ የተጋቡት የኬላዎቹ ዘቦች የመተላለፊያ በሮቹን ከፈቱ። ግንቡና ክልከላው ተደፈሩ ተጣሱ። በርሊንን ለ28 ዓመታት የከፈለው የአርማታ ግንብ ላይ በሁለቱም ወገን የነበሩ ጀርመናውያን ባገኙት ሁሉ በኃይል ወረዱበት። የጀርመን ግንብ ፈረሰ። ያችን ዕለት ለማስታወስም ዋናው የበርሊን መተላለፊያ ቆሞ በነበረበት የብራንደንበርግ በር ላይ ደማቅ የሙዚቃ ድግስ ተደረገበትና ለአንድ ሳምንት የዘለቀው ክብረ በዓል በዚያው ተደመደመ። የተዋሃደች ጀርመን 30 ዓመታት፣ ቤተሰቦች አልተለያዩም። እንጠያየቃለን፣ እንገናኛለን፣ እንነጋግራለን፣ አንዳችን ከሌላችን እንማራለን። ታላቅ ነገር ነው። ለዚህም ምስጋናዬ ከፍ ያለ ነው። የበርሊን ነዋሪ ራማን ሮሳ ናቸው በቅዳሜው ክብረ በዓል ወቅት የተናገሩት። ያ ግንብ ከተናደ ከሁለት ዓመታት በኋላ የያንያዋ ሶቪየት ኅብረትም ተበተነች፣ ቀዝቃዛው ጦርነትም አከተመ። ስጋቱ ግን አልጠፋም። በሰሜን አትላንቲክ የጦር ትብብር ድርጅቱ በኔቶና በሩሲያ መካከል አዲስ መፋጠጥ አግጥጦ ወጣ። የሰሞኑ ክብረ በዓል የተጨናገፉ ተስፋዎችንም የምናስተውልበት እንዲሆን ያስፈልጋል ብለዋል በርሊን የተገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የሚያኮራው ክስተት በፈጠረው ወጋገን ውስጥ መንገዳችንን ከሳትንባቸው ከእነዚያ ቀናት በኋላ ሁላችንም ወደ ቀልባችን ተመልሰናል። ከሁሉም በላይ ግን ከጦር ትብብሮች፣ ከጦር ኃይሎችና ለነጻነታችን ዋስትና ከሆኑ ነገሮች ሀብቶቻችንን ለማዞር እንደምንችል አስበን ነበር። በሚያሳዝን ሁኔታ ተሳስተናል። የሩሲያ የዩክሬኗን ክርም መያዝና የደህንነት ስጋቷን ማበርታት ሞስኮ ከኔቶም ጋር የገባችበት መፋጠጥ የበርሊን በዓል አከባበር ላይ ደመና ጥለው ሊሆን ይችላል። ለጀርመናውያኑ ግን ያ ከፋፋይ ግንብ የወደቀበት ቀን አሁንም የተስፋና የደስታቸው ምንጭ መሆኑን አሳይተዋል። የተከበራችሁ አድማጮች ዝግጅቶቻችንን በ19፣ በ22፣ በ25ና በ31 3 ሜትር ባንድ አጭር ሞገድ መከታተል ትችላላችሁ። በተጨማሪም በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ በአጭር ሞገድ በ19ና በ25 ሜትር ባንድ የምናቀርብላችሁን ዝግጅት እንድታዳምጡም እንጋብዛለን። ተከታዩ ቅንብር ባህልና ማህበረሰብ ነው። አንድ ሺ አራት መቶ ዘጠና አራተኛው የነቢዩ መሐመድ ልደት መውሊድ ሰሙኑንን በደማቅ ስነ ስርዓት ተከብሯል። ምዕመናንን በክብር ተቀብላ በልዩ ህብር ያስተናገደችው ጀማ ንጉስ የዚህ ፕሮግራም የትኩረት ማዕከል ናት። ከደቡብ ወሎ አልቡኮ ወረዳ አስራ ሁለት ኪሎ ሜትር ርቀት ላይ የምትገኘው ጀማ ንጉስ ከሁለት መቶ ዓመታት በላይ የዘለቀ መውሊድን የማክበር ልምድ እንዳላት መዛግብትን አጣቅሰው የታሪክ ምሁራን ይናገራሉ። በዓሉ የህዝብ ለህዝብ ግንኙነት የሚጎለብትበት ጥበብና ባህል ደምቀው የሚነግሱበትም ጭምር ነው። መስፍን አራጌ ዝርዝራለው። ውህደት ለመጀመሪያ ጊዜ እየተከበረው በ1207 በመካከለኛው ምስራቅ የኢራቋ አድቢል አካባቢ በሞዛፊር አልዲን አነሳሽነት እንደሆነ መዛግብት ይዘክራሉ። ኢትዮጵያ ውስጥ ደግሞ በ17 ሃምሳዎቹ አጋማሽ በታሪካዊው ጀማነጎስ መስጊድ በኢስላማዊ እውቀትና ሃይማኖታዊ አባትነታቸው በእምነቱ ተከታዮች ክብር የሚሰጣቸው የመስጊዱ መስራች ሐጂ ሰይድ ሙጃሂድ ለመጀመሪያ ጊዜ የነቢዩ መሐመድ ልደት እንዲከበር አድርገዋል በሚለው ገድላቸው ይታወቃሉ። ለዚህም ነው ጀማ ንጎስ ከአድቢል የሐጂ ሙጃሂድ ዝና ከሞዛፊር አልዲን ጋር መነጻጸሩ። በገደላማ ቦታ በተቆረቆረው ጥንታዊ መስጊድ ዙሪያ ምዕመኑ በመሰባሰብ ዱዓ ወይም ጸሎት ያደርሳል። የቁርአን ጥቅሶች እየተጣቀሱ ለሀገር አንድነት፣ ለህዝቦች ሰላም ፈጣሪያቸውን ይማጸናሉ። በልዩ ህብረ ዝማሪያዊ ዜማ የታመመ እንዲድን፣ የተጣላ እንዲታረቅ፣ ያጣ እንዲያገኝ፣ ስለ ሀገርም ስለ ህዝብም ስለ ሰብልም ስለ እንስሳውም ተማጽኖ ይዳረጋል። በጅማ ንጉሥ የተለየ ገጽታና መገለጫ አለው። በዓሉ በአንድ ቀን አይጠናቀቅም፣ ለሶስት ቀናት ደምቆ ይዘልቃል። የመጀመሪያውን ቀን ራምሳ ይሉታል። እኛ ዋዜማ በሚለው ልንተካው እንችላለን። ከነቢዩ የልደት ቀን በፊት በመስጊዱ አካባቢ በመሰባሰብ ዝየራ ወይም ሰላምታ ዱዓ ወይም ጸሎት ይደረጋል። በዚህ ሰዓት ሁለተኛውን ቀን አወል ብለው ሰይሞታል። ዋናው የነቢዩ ልደት ቀን ተዘክሮ የሚውልበት ሲሆን ስለ ነቢዩ ውልደት ታሪክና ገድል በስፋት ይዘከራል። ሶስተኛው ክትሚያ ይባላል። ማጠናቀቂያ እንደማለት ነው። ተስሎ የደረሰለት ስዕለቱን ያስገባል። ወደፊት ለማግኘት የሚፈልገው ማግኘት የሚሻውን ይሳላል። እናም ለአመቱ ሰላም ያድርሰን ብሎ ይሰናበታል። በዚህ ስፍራ የጾታ የብሔር፣ የእድሜ ልዩነት የለም። በተለይ እንደኔ አይነቱ ዳራሽ እንግዳ አስደናቂ የሚሆንበት የክርስትና እምነት ተከታዮች የሙስሊም ወገ ቻቸውን ደስታ ለመጋራት መገኘታቸውን ሲያስተውል ነው። የመስጊዱ መስራች ሀጂ ሰይድ ሙጃሂድ አምስተኛ ትውልድ ነኝ የሚሉት ሀጂ መሐመድ ዑስማን ይህ ለእኛ የኖርንበት ያኖርነው የምናቆየው መገለጫችን ነው ይላሉ። ከመላው ኢትዮጵያ ይመጣሉ። እስላሙም ይመጣል፣ ክርስቲያኑም ይመጣል። ኦሮሞ አለ፣ አፋር አለ፣ ሱማሌ አለ፣ ሁሉም ሁሉም ይመጣሉ። ህዝቡም አሁን እንደምታዩት ተቃቅፎ አንድ ላይ እየተሳሳመ እየተላቀሰ ነው ዱዓ የሚያደርገው። እሶም ሲጀምሩት እንደዚሁ ሁሉም ማንኛውም ክርስቲያኑም እስላሙም የሁሉም ጎሳ መጥቶ ዱዓ እንዲያደርግበት ነው የመሰረቱት። ከስርም እና አሁንም ድረስ ያው አሁን እንዲያውም እየባሰ ነው። ለዚህ ደግሞ ከሰሜን ሸዋ ግሼራቢ የመጡትና የክርስትና እምነት ተከታዩ አቶ ይልማቸርነት ህያው ምስክር ናቸው። ቢያንስ አንድ 15 ዓመት ሆነኛል። በየአመት እመጣለሁ። ክርስቲያንና እስላም አንድ ነው። በፍቅር ነው የምንኖረው። ስለዚህ ዛሬ የመጡት ሙስሊም ወንድሞቹ የመውሊድን በዓል ሲያከብሩ አብረው የደስታው ተካፋይ ለመሆን ነው። አዎት እንደዛ ነው የመጣሁት። ወረዳችን ሽራቢል ነው። ከዛ አባታችን ሼሄንድሪስ የተባሉት እኛ ላይ እሳቸው ቤተክርስቲያን እያሰሩ ነው ያሉት ክርስቲያን እኛ ደግሞ ለእሳቸው መስጊድ እየሰራ ነው ያለን። አሁን በፍቅር ሁለታችን አንድ ጋር ሆነ አብረን እንኖራለን። ስለዚህ እሳቸውን ተከትዬ የምመጣው እንደዛ ነው። በፍቅር ከሀገሪቱ ከሁሉም አቅጣጫ ከሚመጣው ምእመን ባሻገር ባህር አቋርጠው ድንበር ተሻግሮ የተገኙ የውጭ ዜጎችም ነበሩ። የመናዊው ተወላጅና የሳውዲ አረቢያ ነዋሪው መሐመድ አሊ በስፍራው ካገኘናቸው በርካታ የአረብ ተወላጆች አንዱ ነው። በአባቱ በኩል የኢትዮጵያ ተወላጅነት ያለው መሐመድ አሊ ከ25 ዓመታት በላይ በመመላለስ አካባቢውን ዘይር ያለሁ ወይም በቦታው ተገኝቼ ጸሎት አድርሻለሁ ይላል። የሃይማኖት አክራሪነት፣ የብሔር ጽንፈኝነት በሚቀነቀን ሰባት ዓለም ኢትዮጵያ ውስጥ ያለው አብሮነት ሁልጊዜም እንደሚያስደንቀው ይናገራል። ሁሉም የሚሰባስበው ለዱዓ ነው። አገርም ሰላም ነው የሚፈልገው አሉ። አንዳንዱ ውስጥ ፊትና የሚያረጉና የሚያጭጮርበት አለመስማት ነው። እነሱን ከሰማን ሁላችን እንወድቃለን። ምን የሚመክረው አገሩን መጀመሪያ አስቀድመን ከዛ በኋላ ነው የምናድገው። ይህንን ነው የምመኘው ለሁሉም ለሀበሻ ህዝብ። ሌላው ከሳዑዲ አረቢያ የመጣው ምእመን ይህን ይላል። ሰላም ይሁን ባግሬታ እዚህ ማምጣት ትልቅ ነገር ነው కొంచెం አማርኛ ትንሽ ትንሽ ነው ማቀው። አመሰግናለን። እና እንኳን ደስ ያላችሁ። በእለቱ ለምእመኑ የሚሆን ምግብ በማዘጋጀት ተግባር ተፍ ተፍ ሲሉ ያገኟቸው ኤርትራዊቷ ወይዘሮ ፋጡማ ሺፋ ናቸው። በሁለቱ ሀገራት መካከል የተፈጠረውን እርቅ ተከትሎ ወደ ኢትዮጵያ የዘለቁት ወይዘሮ የአካባቢው ታሪካዊነት ቀልባቸውን እንደሳበው እና ከዚህ በኋላም በየአመቱ ለማክበር እንደሚመጡ ተናግረዋል። በጣም ምርጥ ቦታ ነው። ቆንጆ ነው። ክብር ያለ ድምቅ ያለ በዓልዋ አለ እና ቆንጆ ነው እና በአመት በአመት እንድንመጣ ደሞ እቅዳለን እንሻላ ድማ በዚህ በበለጠ ደሞ ለሚመጣ አመት ደሞ እንሻላ ሆኖ ይቆየናል። 1494ኛው የነቢዩ መሐመድ ልደትን መውሊድ ያስተናገደችው ትንሿዋ ጀማ ንጉስ ከመቶ ሺህ ህዝብ በላይ በማስተናገድ ደምቃ ነው የሰነበተችው። ቦታው ጥንታዊ ክታቦች ወይም ጽሁፎች፣ መካነ መቃብሮች፣ ሰይፎችና ሌሎች ታሪካዊና ሃይማኖታዊ ቅርሶች ይገኙበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን እናመሰግናለን ለዚህ ድንቅ ዘገባ። ዝግጅታችን በዚሁ ተጠናቀቀ። በእኛ ትግርኛ ይቀጥላል። በእኛ በኩል ሰላም ደህና ደሮ አብራችሁን ስለ ቆያችሁ እናመሰግናለን። ጤና ይስጥልኝ።